ፋሲል የቀድሞ የአንድነት ፓርቲ የሕዝብ ግንኙነት የነበሩት አቶ ሀብታሙ አያሌው ውጭ ሀገር ሄደው መታከም እንዲችሉ በሚደረገው ጥያቄ ናይሮቢ ውስጥ በስደት የሚገኙ ጋዜጠኞችና የፖለቲካ ሰዎች ከአምነስቲ ኢንተርናሽናል ጽሕፈት ቤት ፊት ለፊት የረሃብ አድማ አድርገው መዋላቸውን ሰምተናል። እንዴት ነው? ለምን ያህል ጊዜ ነው የረሃብ አድማውንስ የሚያደርጉት? ከጠዋት ጀምሮ ነው የረሀብ አድማውን ያደረጉት። ለአስራ ሁለት ሰዓት የፈጀ የረሀብ አድማ ነው። ከአምነስቲ ኢንተርናሽናል ቢሮ ጀምረው መጨረሻ ላይ ቢሮ ውስጥ ነው በሀብታሙ ጉዳይ እየተነጋገሩ ስለ ሀብታሙ የሚያውቁትን ነገር እየዘከሩ የረሀብ አድማውን እያደረጉ ያሉት። ከዛ በተጨማሪ ግን በማህበራዊ ድረገጾች፣ በተለይ ፌስቡክ እና ትዊተርን ጨምሮ ዘመቻ እያደረጉ ነው የሚገኙት እና ደግሞ በድረገጽ ዘመቻም አድርገው እስካሁን ወደ ሶስት ሺህ የሚጠጉ ሰዎች የፊርማ ማሰባሰብ አድርገዋል። አምነስቲ ኢንተርናሽናልም ይህንን ደግፎ ግልጽ ደብዳቤ ለጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ጽፈዋል እንግዲህ ፖለቲከኛው የተመሰረተባቸው ክስ በመኖሩ ከሀገር መውጣት እንደማይችሉ ነው የሚታወቀው ዛሬ እንደተሰማው ፍርድ ቤት በቂ መረጃ አልቀረበም ሲል ውሳኔውን ለሌላ ጊዜ አስተላልፏል። በረሃብ አድማው ላይ የሚሳተፉት ወገኖች በቀጣይ የሚያደርጉት ነገር ይኖር ይሆን የረሃብ አድማውን ያስተባበረው ጋዜጠኛ ዳዊት ሰለሞን እንደገለጸልኝ በዋናነት መጀመሪያ ሀብታሙ አስቸኳይ የሕክምና እርዳታ ስለሚያስፈልገው እና ይህንን ሕክምና አገር ውስጥ ማግኘት ስለማይችል ጫና ማድረጋቸውን እንደሚቀጥሉ ነው። ማታ ከአንድ ሰዓት እስከ ሁለት ሰዓት በማህበራዊ ድረገጽ በትዊተር በተለይ ከፍተኛ የሆነ ዘመቻ እንደሚያደርጉና ሁሉንም ጫና ማድረግ የሚችሉ አካላትን ለማካተት እንደሚሞክሩ ገልጾልኛል። ከዛ በተረፈ ግን የተለያዩ ድርጅቶች አምነስቲ ኢንተርናሽናልን ጨምሮ መግለጫ በማውጣት በተወሰነ መልኩ ና እንዲቀጥል እናደርጋለን። ያለኝ ፋሲል፣ አንተም እንደገለጽከው የረሃብ አድማውን ካደረጉት መካከል ብቻ ሳይሆን ያስተባበሩትም ጋዜጠኞች መሆናቸውን የተረዳሁት እንደ ጋዜጠኛ በስደት ላይም ቢሆኑ እንዲህ ያለውን ነገር ሲያስተባብሩ ገለልተኝነታቸው እስከምን ድረስ ይታያል ትላለህ? በአብዛኛው የረሃብ አድማም የማህበራዊ ድረገጽ ዘመቻንም ያስተባበሩት ከሀብታሙ ጋር የቅርብ ትውውቅ ያላቸው አብረውት የሰሩ ናቸው። ጋዜጠኞችም አሉ፣ ፖለቲከኞችም አሉ ና የጤናው ጉዳይ ያሳስባቸዋል እንደ አብሮ የስራ አጋርነት፣ እንደዚሁም እንደ ጓደኛነት። ከዛ በተጨማሪ ግን እየጠቀሱልኝ ያለው የሀብታሙ ጉዳይ እንደ ማሳያ ነው እንጂ እዚህ ስደት ላይ ያሉ ጋዜጠኞችም ተጎጂ እንደሆኑ ባለው ስርአት እና በተለይ በመገናኛ ብዙሀን እና በፖለቲካ ድርጅቶች እንዲሁም በማህበራት ዙሪያ ያለው ጫና እነሱንም እንደሚመለከታቸው እና ይህንን ሁሉ ለማሳያ ያህል እንደሚጠቀሙበት ነው የገለጹልኝ እና ነገሩ ከሰብአዊነትም አልፎ ፖለቲካዊ ዳራ አለው ነው የምትለኝ? ፖለቲካዊ ምልከታ አለው። በተለይ የዚህ የዘመቻው አስተባባሪ ጋዜጠኛ ዳዊት ሰለሞን እንደገለጸልኝ የሀብታሙ ጉዳይን እንደ ማሳያ ነው እየተጠቀምንበት ያለው፣ ግን አገር ውስጥ ያለውን አጠቃላይ ዘርፈ ብዙ ጫና ማሳያ ይሆናል በሚል ነው እየገለጽ ያለ ነው ነው ያለ። አመሰግናለሁ። ፋሲል ግርማ ከናይሮቢ። እኔም በጣም አመሰግናለሁ።